مهبت السبب لا السبب سبب السبب አሊ እዚህ በሜልበርን ውስጥ የሰባን ናያ የሂሳብ ባለሙያና አማካሪ እንዲሁም ባለቤት ነህ። እንዲሁም ከዚ ከሂሳብ ባለሙያነት ጋር በተያያዘ ደግሞ በናሽናል አውስትራሊያ ባንክ ረዘም ላለ ጊዜ ከሰራህ በኋላ ነው እንግዲህ ወደ ግል ቢዝነሱ የገባኸው። በቅድሚያ እንግዲህ በዚህ በተለይ ደግሞ ዓለም አቀፍ ወረርሽኝ በሆነው በኮሮና ቫይረስ ርዕሰ ጉዳይ ዙሪያ እንድንነጋገር ፈቃደኝነቱን ወስደህ ወደ እኛ ስለመጣህ በጣም ነው የምናመሰግነው ከኤስፔስ የአማርኛ ቋንቋ ዝግጅት ክፍል እኔም በጣም አመሰግናለሁ እድሉን ስላመቻቸሽልኝ፣ ማታ እንዲሁም የኤስፔስ ሬዲዮንም በዚህ አጋጣሚ ላመሰግን እወዳለሁ። እስቲ ወደኋላ መለስ ስበል ና በምን አጋጣሚ ነው የያዘህ? እንዴትስ እንደያዘህ ታውቅ ነበር ወይ? ለመናገር እንኳን እርግጠኛ ሆኜ እዚህ ቦታ ነው የያዘኝ ለማለት አልችልም። ሆኖም ግን ሎክዳውኑ ሊፍት ከተደረገ በኋላ ና ደንበኞቼን በአካል ማየት ከጀመርኩ በኋላ በጣም ቢዚ የታክስ ፔሪየድም ስለሆነ አንዳንድ ባርክ ሎግ የዘገዩ ስራዎችም ስለነበሩ በዛ ምክንያት ብዙ ሰዎች መጥተው ነበረ። በዚህ አጋጣሚ የተለያዩ ሰዎችን አይቻለሁ። ሰኞ ዕለት ትንሽ ንቴሌክ ነገር ነው የተሰማኝ። ማክሰኞ እዚሁ ጉንፋን ይዞኝ አቅም ስለዚህ የተለየ ስሜት ሲሰማኝ ወዲያው ሄጄ የተመረመርኩና በነጋታው ተደውሎልኝ ፖዘቲቭ ነህ አሶ ላይ ታርክ ሲሉኝ ስራረዋይ ራሴን አሶ ላይ ታሪኬ ለተገናኘኋቸው ሰዎችና እንዲሁም አብሮኝ ለሚሰሩ የስራ ባልደረቦች ሁሉ ነግሬ ተፈላጊውን ምርመራ እንዲያደርጉ ነው ያደረግኩት። ግን የቱ ጋ ነው ወይንም የትኛው ሰውን ያሳዘኝ የሚለውን ሲትዌሽን ለማወቅ ትንሽ ከፍተኛ ቪክቶሪያም፣ ሜልበርንም የተከታቢዎቹ ቁጥር እየጨመረ የመጣበት ሁኔታ ነው ያለው። ክትባቱን ወስደህ ነበረ? ቫይረሱን ከመያዘህ በፊት ክትባቱን በጣም ከሚደግፉት እና ይህንንም በሽታ ለመከላከል ክትባቱን መውሰድ አለብን ከሚሉት ጎራ ነበርኩኝ እና ሁለቱንም ክትባት የመጨረሻውን ኦን ኦክቶበር አራት ፋይዘር የሚባለውን ክትባት ወስጃለሁ። እና ያው ሁለቱንም ተከትብ ያለው የህክምና ባለሙያዎች በአሁን ሰዓት እንደሚናገሩት ከሆነ በተለይ ደግሞ ክትባቱን የወሰዱ ሰዎች ቫይረሱ ምናልባትም ቢይዛቸው እንኳን የመቋቋም አቅማቸው ወይም ደግሞ ቶሎ የማገገም አቅማቸው ከፍተኛ ነው የሚል ነገር ነው የሚናገሩት። አንተም ቫይረሱ ይዞሃል። የቫይረሱ ሁኔታ በሰውነትህ ላይ ያስከተለው ሁኔታ ምን ይመስላል? በመከተብህ የቫይረሱን ሁኔታ የሚያደርሰውን ችግር ያቃለለልህ ይመስልሃል? ኦፖርቹኒቲ በመውሰድ በጣም ደግሜል ለመሰልክ ነው የምፈልገው ሰው ቢኖር ደረጀ ማሜን ነው። ያው በእናንተ ሬዲዮም ኢንተርቪው ተደርጓል። ያው ደረጀ ያደረገው ነገር በጣም የሚደነቅና እኔም የእሱም ፈለግ ተከትዬ የተቻለንን ያህል ለኅብረተሰባችን ይሄ በሽታ ያው ኖርማል እንደሆነና ክትባት ከተወሰደ ሰርቫይቭ የማድረጉ ነገር የተሻለ ለመሆኑን ለማስተማር ነው። ወደ ጥያቄ ስመለስ እርግጠኛ ወኝ የምነግርሽ በጣም ተቋቁም ይዋለሁ። ሆኖም እንደዛም ብቋቋመው ሰውነቴ ላይ ምንም ለውጥ አላመጣም። ሆኖም ግን አንዳንዴ ጓደኞች ምናምን እየነገርኩ ማሰቃቸው ከኋላሽ በዝንዝና ራስሽን የተመሳሰ ነገር የሚመስል ሄደክ ይመጣ ነበር። የመጀመሪያ ቀናቶቹ ምናምን ትወጥ ቁርጠት ምናምን ይመጣል። አንዳንዴ ደግሞ ይህን ሰውነትሽ ሁሉ ኢንፍሌም ነገር ይሆናል ግን አልሐምዱሊላህ ነው ብለው በመወጋቴ ነው። ማም ነው በጣም ተቋቁሚ ዋለው። በቦክሰኞች ቋንቋ ዘርሬ ዋለው ነው የሚባለው። ግን እንደዛም ሆነ ኃይለኛ ነው። ቀደም ሲል የጠቀስከው ነገር አለ። ብዙዎቻችን ስለ ኮሮና ቫይረስ መያዝና ስለ ቫይረሱን መነጋገር አንፈልግም የሚል ነገር ጠቀስ አርገህ አልፈሃልና በእርግጥም ልክ ነው። በዚህ በማህበረሰባችን ውስጥ ብዙ ሰዎች ቫይረሱን እንደያዛቸው እንዲነገር አይፈልጉም። ይህንን እንዴት ታየዋለህ? በቫይረሱ መያዝ ማለት በሰዎች ችግር ወይም በግለሰቦቹ ችግር የሚመጣ ነገር አይደለም። በዓለም አቀፍ ደረጃ የታየ ነገር ነውና ሰዎች የሚሳቀቁበት ወይም የሚያፍሩበት የሚጨነቁበት ሁኔታ ሊኖር ይገባል ብለህ ትገምታለህ? ከራስህ ልምድ ጋር በማነጻጸር እኔ እንኳን ያው እዚህ ማደጉ ጠቅሞኛል። ሞር እንደዚህ አይነት ነገሮች ምንም ሲምፕል እንደሆኑና ምንም ማያሳፍሩ እንደሆኑ ነው የተረዳሁት ግን እኔ አሁን ይህንንም ኢንተርቪው የማደርገው አንቺን ጋርም ደውዬ ማህበረሰቡ እንዲያውቅ የምፈልገው እኔ ነኝ። አለ አንቺን ጋር ደውዬ ኮሮና ይዞኛል እና ኢንተርቪው እንድደረግ ፈልጋለሁ። ምክንያቱም አንዳንድ መልክቶች ማስተላለፍ ፈልጋለሁ ለኮሚኒቲያችን በማለት ነው። ይሄ ማለት ምንድን ነው? ለሌሎቹ የሁለት ሰው ዝጋቤ ወይንም ችለተኝነት እንኳን ካስቀረው ትንሽ የሆነ የአቅሜን አድርጌያለሁ ለማለት ነው። ወደ ጥያቄ ስመለስ ምንድን ነው የሰው ልጅ ካንሰር ይዘዋል፣ ነው የኩላሊት በሽታ ይዘዋል፣ የተለያዩ ነገሮች ይዘዋል። ባለን ካልቸር እና ባለን በጣም ሰክሬቲ የሆነ አንዳንድ ነገሮች ይገባኛል። ምናልባት ሴንሲቲቭ የሆኑ ነገሮችን ትንሽ ፕሮቴክት ማድረግ ይችላል። ኮሮና ግን ከሁለት አመት በኋላ የሆነ ኢንተርቪው ከእንደገና ብታደርገኝ፣ ያኔ ያው ሰው እያፈረ ምናምን ብለን ወደኋላ ኋላ አይቶ ነው የምንታዘበው ነገር ነው እንደ ሎንግ ራን አዲሱ በሽታ አብረን የምንኖረው ነው የሚሆነው። ስለዚህ አያሳፍርም፣ ምንም የአንድ ሰውን ክብር አይቀንስም። የአንድ ሰው እንደውም አንዳንድ አሁን የማውቃቸው የያዛቸው ልጆች እየደወልኩ እንዴ ነው እንደዚህ ምናምን፣ ምክርም ለመስጠት ነው፣ ለሌሎቹም ለማስተማር ነው፣ እድል ይሰጣል። ስለዚህ የተጨበጨበለትና ጥሩ ሀገር ነው ያለ ነው። ክትባቱ ምኑም አግኝተናል። አሁንም ሕክምናውም እንደዛ ይዚ ነው ስለዚህ ባለን ኦፖርቹኒቲ ሌሎችን በማስተማር ይህንን ነገር እንዴት እንዳይስፋፋ እናርግ ማለት ነው እንጂ ማፈር፣ በዚህ በሽታ ማፈር ከአላህ ጋር መጣላት ነው ብዬ ነው ማም ነው። ምክንያቱም ይሄ ህክምና ይሄ የምንድነው ሪሶርስ የሌላቸው ስንቱ መወጋት ወይም ክኒን የመለጠ የሚሞተው እሱ ይደብቃል ብዬ ወይ ትደብቃለች ብዬ አላምንም። ስለዚህ በፍጹም በፍጹም قلب መድብለባህል በሚባለው ማህበረሰብ እንደኛ አይነቱን ጨምሮ ከቫይረሱ ጋር እንደ ችግር የሚቆጠረው ነገር ምንድን ነው? አረጋውያን የሚባሉ ወይም ህጻናት ያሉበት ቤቶች ሳይናገሩ መሄድ ወይም ደግሞ የዚህ የኪዩአር ኮዶችን በተመለከተ በየገበያ ቦታ በሚሄዱበት ጊዜ ያንን ስካን ስለማያደርጉ ወይም ያንን ስለማይጠቀሙ ቢያዙ እንኳን መንግስት ትሬስ የሚያደርግበት ወይም በስልካቸው ላይ መልእክት ልኮ የሚይዝባቸው መንገድ ስለሌለ ከነመያዛቸውም ሳያውቁ ብዙ ጊዜ አስተላላፊ ሆነው ሊቆዩ ይችላሉ። ና በተለይ በመንግስት በኩል የሚሰጠውን ማሳሰቢያ መረጃ፣ እንዲሁም ደግሞ እንዲህ ማድረግ አለባቸው የሚባለውን ነገር በመስማትና በተግባር በማዋል ደረጃ ህብረተሰባችን ምን ማድረግ አለበት ብለህ ትመክራለህ? በተለይ ደግሞ እድሜያቸው ከፍ ያሉ ከዚህ ከቴክኖሎጂ ጋርም በቀጥታ የማይገናኙ የህብረተሰብ ክፍሎች በየቤቱ ስላሉ እነሱንም ለመታደግ ምን መደረግ አለበት ብለህ ትመክራለህ? ይሄ በጣም ጥሩ ጥያቄ ነው። እናቴን አባቴ በዚሁ አጋጣሚ ለብሶ ባለፈው ዓርብ ጤነኛ ሆኜ ሳይዘኝ በፊት ወደ ኢትዮጵያ ስለሄዱ ነው እንጂ አሁን ራሴን እዚህ ጋር ቁጭ ብዬ በሽታውንም እየተጋፋሁት እንደዚሁ ሆኜ ራሴን ይቅር የማልለው ነገር ቢኖር ኖሮ ምን ነበረ ማዘርና ፋዘር ኖሮ እኔም ገና ሲምተሙ ገና ዲቨሎፕ እያደረገብኝ ሄድቼ እነሱን ሰላም ብንኖሮ እንዲ ሀው ኩድ አይ ፎርጊቭ ማሰልፍ ይናው እነሱ ሚን ሲስተማቸው ለወር ነው። አንዳንድ አንደርላይን ኢሹ ሊኖር ይችላል ሄልዝ ሹ ማንኛውም ኤልደር ፐርሰን እና ሀው ኩድ አይ ፎርጊቭ ማሰልፍ የሚለው ነገር ነበረ የሚገለግ ግን፣ ሁለት ነገር እዚህ ላይ መደረግ አለበት። አንፎርኒት ይሄ ቪክቶሪያን ሰርቪስ ኪው አር ኮዱ አንዳንድ ሰዎች ማቢ ኮምፕሌክስ ፕሮሰስ እንዴ ነው። ስለዚህ በዚህ አጋጣሚ ምንድነው ለማለት የምፈልገው ለሃይማኖት መሪዎች በቸርችም ሆነ በመስጊድ በኩል ያሉ ሰዎች እሑድ ሲመጡ፣ ጭማ ሲመጡ የሆነች ደዚግናድ ቮለንተሪ ተደርጎ ወጣት ይህን ነገር አንደርስታንድ የሚያደርጉ ይህን ነገር የሚከብዳቸውን ሰዎች ማገዝ እና ይህን ነገር ፋሲሊቴት ማድረግ አንደኛው ነገር ያ ነው ብዬ ነው የማምነው። ምክንያቱም አንዳንዱ ማድረግ እየፈለገም ይሄ በጣም ማይነር የሆነ ኮምፕሌክሽን አላው ላይ አደርገው ይችላል። አንዱ ነጥብ ይሄ ነው። ሁለተኛ ነጥብ ደግሞ ኢግኖራንስ ነው። ምንም እኔ አሁን የሄድኩ በተባሳሁን ጋር ማድረግ ለእኔ ነው ጤንነቱ፣ ምክንያቱም እዛ ቦታ ላይ የሆነ አውትብሬክ ካለ ወደ እኔ ኢንትሬስት ተደርጎ መልዕክት እንዲተላለፍልኝ ነው። ዋናውና ትልቁ ነጥብ ደግሞ ማንኛውንም ኢትዮጵያዊ በዚህ ነገር የምማሰነው ምንድን ነው፣ አንድ ሰው ሲምፕተሙ ያለው ሳይመረመር እንደዚህ ጎረቤት ወይንም ዘመድ ጋር፣ በተለይ ኤልደር ያሉበት ቤት ሄዶ ቪዝት ማድረግ እኔ እንጃ። አይ ሚን ዌፐንስ ኦፍ ማስ ዲስትራክሽን ይዘውላቸው እንደሄደ ሰው ነው ማየው ወይንም ይዛ እንደሄደ ሴት ነው ማየው። ይከታ አይሰራም። የአንድ ሰው ላፍድ ዋንስ በዚህ ሁኔታ ከተለዩን እና በተለይ ኤልደሮችን በጣም ፕሮቴክት ማድረግ አለብን። ቫይረሱ እንዳለብህ ከተነገረህ ቀናቶች አልፈዋል። አሁን እንዴት ነህ? ያለ ሁኔታ ምን ይመስላል? ድጋሚስ በየጊዜው የሚደረጉ ምርመራዎች አሉና እነዛን ምርመራዎች አድርገሃል? ውጤቱ ውስጥ ምን ይመስላል? የሚገርምሽ ነገር ምንድን ነው? ልክ ይሄንን ነገር ኮንፈርምድ ፖዘቲቭ እንደሆነ አርሶላይቱን ተብዬ ከአዲስ አበባ ነው የመጣሁት። ኦልሞስት ስድስት ሰባት ቀን ሊሆን ነው መሰለኝ እስካሁን ምንም አይነት ሌላ የተለየ ምርመራ ይመስላል ነው። ምንድነው ኮሄልት የሚሏቸው አሉ። በጣም ደግሞ የሚገርምሽ ነገር ለማህበረሰቡ እዚህ ጋር እንድናገር የምፈልገው ነገር የሚደውልልሽ የስልክ ብዛት እና የሚደውልልሽ የተለያዩ ኤጀንሲዎች ምን አትፍቼ ነው ይህን ያህል ቦምባርድ መቱ ሊያስግል ይችላል። ግን ሁሉም ራይት ቲንግ ስለዚህ አንዳንዶቹን ኮሽነሪ ነው በቃ ሆነ ሞኒተር ግን የተነገረኝና የገረመኝ ነገር እስካሁን ምንም አይነት ሕክምና አልተደረገልኝም፣ አይደረግምም። በአስራ አራተኛው ቀን ደግሞ ስጨርስ ሕክምና ላድርግ ወይ ስል ኖ አታድርግም፣ ተነሳ በቃ የገቀውን ጊዜ ላይ ምክንያቱም በአስራ አራተኛው ቀን ራሱ ሄደህ ብትመረመር ፖዘቲቭ ነው የሚያሳየው ብለውኛል። እሱን እንዴት እንደሆነ እኔ ግራ ገብቶኛል። ያው እነሱ ናቸው ህጉን የሚያወጡት። እንግዲህ የሚሉትን ማድረግ ነው። ስለ በሽታ ሲነገር ወይም ስለ ችግር፣ ስለ አደጋ፣ ስለ ማንኛውም ነገር ሲነገር ብዙ ጊዜ ራሳችንን ከዛ ውስጥ አውጥተን ሌሎችን የምናስበው እኛ ላይ ይደርሳል፣ እኛ ላይ ይመጣል ብለን አስበን አናቅም እና በዚህ አጋጣሚ ኮሮና ተይዘሃል ተብሎ ሲነገርህ የመጀመሪያው ምላሽህ ምን ይመስል ነበረ? ስሜቱ ምን ይመስላል? So short, like obviously, man, so, uh, in in the an invitation to wedding. away, the right thing in my view, in the All right, this is what it is. Drive home straight, locking and then text message on my mates. This is the news. Now I'm gonna be isolated. now ባህላዊ አሰቶች አሉ። እነዛ ባህላዊ አሰቶች ከዚህ በሽታ ጋር ቅራኔ ያላቸው አይስማሙም። ሆኖም ግን እንደዛም ሆኖ አሁን እንደነገርኩ ስድስት ቀን ነው፣ ሰባት ቀን ሊሆነኝ ነው አንዳንድ የክቼ ስገባ ውልወርድ የገባው ነው የሚመስለኝ ነው። ሁሉም ጓደኛ ምናምጣ ፍሩት ያመጣል ምን ይላል ምናምን ነገር አለ አለ። ይሄ ነው የእኛ ባህል ይሄ ይጠቅማል ለሚል ለታመመውም ሰው ይጠቅማል። መጥተው በር ላይ አርገው ነው የሚሄዱት እንጂ አይገባል ነገር በር ላይ አርገው ይ አንዳንዶች እንደሁም በድሮን እንላኮ ምናምን ያሉ ይጠቅሳሉ ስለድላይ ነው እንጂ እና በር ላይ አርገው ምናምን አላለ እና ይህ ነው እንደሚታወቀው የግል ድርጅት ነው የምታንቀሳቅሰው ና ቫይረሱ ከኢኮኖሚም አንጻር ከጤናም አንጻር ከስነ ልቦናም አንጻር የተለያዩ ተጽዕኖዎችን አሳልፎ ነው የሚጥለው በሰዎች ላይ ማለት ነው። እና በስተ መጨረሻ በዚህ መንገድ ውስጥ የሚያልፉ አንተንም ጨምሮ ሌሎቹንም የኅብረተሰባችን ክፍሎች ካለ ልምድ በተነሳ የምታስተላለፍላቸው መልእክት ምንድን ነው? ምንም አራዳነት ምንም ቋንቋ ምንም

ሚዳይ ላይ ትንሽ ስድስተኛ ቀን ነው ምናምን አልኮች ነገ ሰባተኛ ነው እና አፌልተ ቤት አንሸስ አንግዛያት መታገኝ ና ዲፊካል ብሬዚንግ ከመጣፍ ወዲያው ደውል አሉ ከዛ ዲፊካል ብሬዚንግ ነው ምናምን ብዬ ወዲያው ደወልኩ አምቡላንስ እና አምቡላንሶች መጡ። ቼክ አረጉ ምናምን ነገር እና ኦክሲጆኔ ናይንቲ ናይን ምናምን ሲሆን የሞር ሄልዚ ዛን ዘ ሄልዚ ፐርሰን ምናምን ብለው ስጋ ወጡ እና ይሄንን የሚያመጣው ኢንሴክዩሪቲ ወይንም ዩ ኔቨር ኖው ዋትስ ኔክስት የሚለው ነገር ነው እና ለምንድን ነው ይህንን ሁሉ ምለ እነዚህን ሁሉ ስታያቸው ኢትስ ኖት ፋን። ማንም ሰው ሎክዳውንን የመሰለ ትልቅ ጊዜ በተለይ ቪክቶሪያ ውስጥ ያሳለፍን ማህበረሰብ ከንደገና አስራ አራት ቀን ብቻህን ሶለታሪ ኮንፋይንመንት በለ ተቀመጥ ለማንም ለምን ደራሲ አይሆንም የሚደብር ጊዜ ነው። ስለዚህ ለምንድነው ምለ አሁንም ውኒ ቤዚኩ ምንድን ነው? ሶሻል ዲስታንስ የመተቃቀፉ ምናምን ነገር ለጊዜው ማቆም፣ እጃችንን መታጠብ፣ ማስክ ማድረግ በፊት ሰው ካለብን ደግሞ ላይ ሌላ ሰው እንዲያደርግብህ የማትፈልገውን ለሌላ ሰው አታርግ ነው። ስለዚህ ምንድን ነው? ከታመም ሲምተሙ ካለ ወይም ካለሽ ታከሚ። ውጤቱ ኦኬ ከሆነ ደግሞ ስ ጓደኛሽንም ዘመዶችሽንም ቻችን ምናምን ተናገሪ፣ እና እንደዚህ አይነት የሚያደርጉት ሰዎችን ደረጃ ጎልማሜ ነው መንገዱ የከፈተው እኔ አሁን ሁለተኛው ነኝ። እንደዚህ የሚያደርጉትን ሰዎች ጉሮኒም የሚለውን ነገር ካስተማርም ዜን ዊ ኢንካሬጅ ፎር ሞር ኦፍ አወር ሶሳይቲ ቱ አክሴፕት ዚስ ሲንስ ኢትስ ኤ ፓንዳሚክ ዊ ሀቭ ቱ ሊቭ ዊዝ የሚለውን ነው። ለሰጠሽኝ እድልና ያደረሽልኝ ኢንተርቪው ሁሉ በጣም ክልት ያመሰግናለሁ። ማለት እናመሰግናለን አቶ ሰባን አሊ፣ የሰባን ናያ የሂሳብ ባለሙያና አማካሪ እንዲሁም ባለቤት። ቶሎ አገግምህ፣ ከቤተሰቦች ጋር ከጓደኞች ጋር እንደምትቀላቀል ወደ ስራህም እንደምትመለስ በቀጥታ ተስፋ እናደርጋለን። መልካም ጊዜ። ለኤስቤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።